ተቃውሞዎች፣ የሹማምንቱ የምክር ቤት ውሎች ጋዜጠኛ ታደሰ እንግዳው ለዶይቼ ቨለ የአማርኛ ቋንቋ አገልግሎት ከሰራቸው ዘገባዎች መካከል የሚጠቀሱ ናቸው። የኢትዮጵያ ፖለቲካ ለጋዜጠኝነት አስቸጋሪ በነበረባቸው ዓመታት የፖለቲከኞች ትችቶችን፣ ክሶችና ብያኔዎች እየተከታተለ ዘግቧል። የጋዜጦችና መጽሔቶች ውጣ ውረዶች ፈትሿል። የአፍሪቃ ህብረት ስብሰባዎችና ውይይቶች፣ እንደዚሁም የምስራቅ አፍሪቃን ፖለቲካ ተከታትሏል። ታደሰ በጋዜጠኝነት ባገለገለባቸው አመታት፣ ወደ ግዙፉ የዶሎ አዶ የስደተኞች መጠለያ ጣቢያ ድረስ ተጉዞ ዘገባዎች ሰርቷል። ጋዜጠኛ ነጋሽ መሐመድ ከታደሰ እንግዳው ጋር ቅርብ የስራ ግንኙነት ነበረው። አንድ ነገር ሲሆን ወይም ሊሆን ሲታሰብ ምንድን ነው የሚሆነው? መጀመሪያ የታሰበውስ በምን መንገድ ነው? አድራጊውና አሳቢውስ ማን ነው? እዚህ ላይ እንወያያለን። በስልክ ነው በአብዛኛው የእኛን ጣቢያ ስታንዳርድ የምንለውን ወይም በሆነ ደረጃ ለአብዛኛው አድማጭ ይሆናል የምንለው ነገር ከሆነ ያ ይሆናል የተባለው ነገር ወይም ለዜና የታሰበው ነገር ይሰራዋል ማለት ነው። ታደሰ አንድ ጋዜጠኞች ጋር ብዙ ጊዜ የሚፈለግ ግን ብዙ ጊዜ የማናገኘው ችሎታ ነበረው፣ ያም ፍጥነቱ ነው። ምናልባት ከዚህ ጋራ ፍጥነት ብቻውን ደግሞ በቂ አይደለም። ዜና ሊሆን የሚችል የእኛን አድማጭ ሊያረካ የሚችል ጉዳይን ከሌላው ለይቶ ማወቁ፣ ፈጥኖ ማወቁ የታደሰ ልዩ ችሎታ ነበረ። ሌላዋ የስራ ባልደረባው ሸ እየለገሰ የሚያጎድለኝ ጋዜጠኛ ትለዋለች ታደሰን። እኔ አሁንም ሁል ጊዜ የሚያጎድለኝ ሰው ነው ታደሰ። ላልከው ነገር ሮጦ የሚደርስ ልጅ ነው። የሰዓት ችግር የለበትም። በተናገረው ሰዓት ስቶሪዎቹን ያመጣልሃል ማለት ነው ዜናውን የፈለገ ነገር ቢሆን ባለቀ ሰዓቱ እንኳን ቢሆን ይደርሳል ታደሰ ችግር የለብህም እርግጠኛ ሆነ የምጠብቀው ልጅ ነው ሰራለሁ ካለ ይሰራል በተረፈ ከብዙ አቅጣጫ መረጃዎች ያገኝ ነበር እኛም ከዚህ አንብበን በምንሰጠውን መረጃ ወዲያውኑ ዜና ለማድረግ እሱ አይከብደውም በዚህ ታደሰን አስታውሰዋለሁ በዚህ ሰዓት ደግሞ የሚያስፈልግ ሰው ነበር አንዳንዴ ቢኖር ኖሮ ታደሰ የምትለው ነገር አለ። ጥር 26 ቀን 29 ዓ ም ዶይቸ ቨለ በሙያቸው በማገልገል ላይ ሳሉ በሞት የተለዩ ጋዜጠኞችን አስቧል። ጋዜጠኞቹ ታደሰ እንግዳው፣ ዮአሂም ካኔ ጊትሰር፣ ኡልሪሽ ሄበርሊንግ፣ ካረን ፊሸር፣ ክርስቲያን ሽትሩቨ፣ ሳጋር ሳርዋር እና ሜሩን ሩኒ ናቸው። በሥነ ሥርዓቱ ላይ ከበርካታ ሰራተኞች ጋር የታደሙት የዶይቸ ቨለ ዋና ሥራ አስፈጻሚ ፒተር ሊምቡርግ ሙያዊ ግዴታቸውን በመወጣት ላይ ሳሉ ሕይወታቸውን ያጡ ጋዜጠኞችን ማሰብ ተገቢ ነው ሲሉ ተናግረዋል። በምንም መልኩ ሕይወታቸው ይለፍ በአደጋም ይሁን ተገድለው፣ አሊያም ደግሞ የሽብር ጥቃት ደርሶባቸው፣ ሁሉም ለእኛ ለዶች በለ የተሰማሩ ሰዎች ናቸው። እነሱም በተገቢው መልኩ መዘከር ይገባል። ዛሬም የምናደርገው ይህንን ነው። የአማርኛ ክፍል ኃላፊው ሉድገር ሻዶ ምስኪም የዶይቼ ቨለ ተግባርን አወድሰው ታደሰ መቼም የማይዘነጋ የተቋሙ ባልደረባ እንደነበር አስታውሰዋል። የዶይቼ ቨለ ስራ አመራር በስራ ላይ ሳሉ ህይወታቸውን ያጡ ባልደረቦቹን ለማሰብ በመወሰኑ ታላቅ ምስጋና አለኝ። የተዘጋጀለት መታሰቢያ ታደሰ በህይወት ሳለ የሰራውን ላቅ ያለ ስራ በአማርኛው ክፍል ለሚገኙ የስራ ባልደረቦቹ ብቻ ሳይሆን ለመላ ድርጅቱ የሚያስታውስ ነው። ከዚህ በተጨማሪ በመላው ዓለም በተለይም በአፍሪቃ ጋዜጠኞች ያለባቸው አስቸጋሪ አካላዊና ስነ ልቦናዊ የሥራ ሁኔታ ማስረጃም ነው። ይህ በተለይ ለኢትዮጵያ እውነት ነው። በአማርኛው ክፍል የምንገኝ የሥራ ባልደረቦቹ የታደሰን ታታሪነትና ለሙያዊ መርሆች ባለው ጽኑ አቋም በእያንዳንዷ ቀን እንናፍቀዋለን። ጋዜጠኛ ታደሰ እንግዳው ሐምሌ 9 ቀን 2004 ዓ.ም ምህረት ነበር። በድንገተኛ የመኪና አደጋ ከዚህ ዓለም በሞት የተለየው መስከረም 1965 ዓ.ም ምህረት በጎንደር የተወለደው ታደሰ የእንግሊዘኛ ስነ ጽሑፍና ጋዜጠኝነትን በአዲስ አበባ ዩኒቨርሲቲ ተምሯል። በተለያዩ የህትመት ውጤቶች ላይ በሙያዊ ሥራ የነበረው ታደሰ እንግዳው በ1996 ዓ.ም ምህረት የዶይቼ ቬለ የአማርኛ ቋንቋን ክፍል ተቀላቅሎ እስከ ህልፈተ ህይወቱ ድረስ ሰርቷል።